ኤርትራ በትላንትና ሁለት በአስመራ ስቴዲየም ያከበረችውን ሰላሳኝ ዓመት የነጻነት በዓል አከባበር ስነ ስርዓት የተከታተለው ብርሃነ በርሄ ያደረሰን ነው። ቀጥሎ ይቀርባል። በአገር ውስጥና በውጭ አገር የሚኖሩ ኤርትራውያን በዓሉን በያሉበት በድምቀት አክብረውታል። ትናንት ከቀትር በኋላ ምሽት ላይ በአስመራ ስታዲየም በተካሄደው ስነ ስርዓት ላይ የተገኙት ፕሬዚደንት ኢሳያስ አፈወርቂ የነፃነት ቀን ክብደትና ጣዕም አመት አመት እያደረገ መምጣቱ ከደስታና ኩራት ባለፈ ብዙ ሐቆችን የሚቀሰቅስና የሚያስታውስ ቀን ነው ሲሉ ገልጸውታል። የበዓሉ ክብደት መሰረቱ ደግሞ የኤርትራ ሕዝብ ለ50 ዓመታት ያካሄደው ጽናትና ጀግንነት መግለጫ ሀውልት ነው ሲሉም ፕሬዚዳንቱ አክለው ተናግረዋል። የበዓሉ ዋነኛ ክብደት መሰረት ወይ መነሻ ከሁለተኛው የዓለም ጦርነት በኋላ የኤርትራ ሕዝብ የነጻነት እና የልዑላውነት ጥያቄና ህጋዊ መብቱ ከተነፈገ በኋላ ጭቆናና ቅኝ ግዛትን እንዲሁም ማታለልና ድለላን ተቃውሞ እንደ አውሮፓውያኑ አቆጣጠር ከ1941 እስከ 1991 ለ50 ዓመታት በጽናትና በጀግንነት መክቶና ከባድ መስዋዕትነት ከፍሎ መብቱን ነፃነቱንና ሉዓላውነትን በፍትህ ያረጋገጠበት ሐውልት ነው ብለዋል። ላለፉት ሰላሳ የነፃነት ዓመታት በሐንሽ ደሴትና በባድመ የድንበር ግጭትን በመለኮስ በአካባቢው ቀውስ በመፍጠር ኤርትራን ለመቆጣጠርና ቀጠናውን ለማስተዳደር ሀያላን ሀገራት በኤርትራ ላይ ጫና ሲፈጥሩና ሴራ ሲሸርቡ እንደነበረ የሚያሳይ አንድ ምሳሌ እንደሆነ የተናገሩት ፕሬዚደንት ኢሳያስ አፈወርቂ እንደ ኤውሮጳውያኑ አቆጣጠር በሁለት ሺ ዘጠኝ የተባበሩት መንግስታት የጸጥታው ምክር ቤትን በማስገደድ በኤርትራ ላይ ያስተላለፉት ማዕቀብና እሱን ተከትሎ የተፈጠረው ጉዳት ኤርትራን ለማንበርከክና ለመጉዳት የተደረጉ ተከታታይ ሴራዎች እንደሆኑም አስረድተዋል። እንደ ኤውሮጳውያኑ አቆጣጠር ህዳር አራት ሁለት ሺ ሀያ ጁንታ ወያነ ሲሉ የጠቀሷቸው የትግራይ መሪዎች የከፈቱት ጦርነትና ወደ ኤርትራ የተኮሱት ሚሳኤል እንዲሁም ላለፉት ስድስት ወራት በኤርትራ ላይ የተካሄደው የማጣልሸትና የሐሰት ፕሮፓጋንዳ ከዚህ በፊት የተሞከሩ ሴራዎች ፋይዳ ባለማግኘታቸው የተወሰዱ የተስፋ መቁረጥ ምርጫዎች ናቸው ሲሉ ፕሬዚደንት ኢሳያስ ተናግረዋል። በየጊዜው የተከሰቱ የኤርትራ ነፃነትና ሉዓላዊነትን የሚቃወሙ ተከታታይ ሙከራዎች እንደየአመጣጣቸው እየከሸፉ ሲሄዱ ተላላኪያቸውና አገልጋያቸው የሆነው ጁንታ ወያኔ ከጨዋታ ውጭ መሆኑ በአንድ በኩል ያሳየኑ ትዕግስትና የኤርትራን ሉዓላዊነት መሬት ለሀያ ዓመት ወሮ መያዝ ፋይዳ ስላልተገኘበት እንደ ኤውሮፓውያኑ አቆጣጠር ህዳር አራት ሁለት ሺህ ወደ ኤርትራ ሚሳኤል ተተኩሷል። ይህ ሙከራ ሲከሽፍ ኤርትራን ለማጠልሸት ላለፉት ስድስት ወራት የተካሄደው የሐሰት ፕሮፓጋንዳም ዓለም የታዘበው ዓይን ያወጣ ጫናና የኪሳራቸው ማሳያ ነው ብለዋል። ፕሬዚደንት ኢሳያስ የኮቪድ-19 ወረርሽኝን በተመለከተ ሲናገሩም፣ ኮቪድ-19 በዓለማችን ያስከተለው ነውጥና አልቂት የሰው ልጆች አካሄዳቸውንና እንቅስቃሴያቸውን እንዲያስተካክሉ የሚጠቁም የጥሪ ደወል ነው ብለዋል። ዝተፈላለዩ ቁጠባዊ አምራትን መለክዕታትን ኮነ ልምዓታዊ ሕርያታት ንማሕበራዊን ክሊማዊን ጥዕናዊን ግንዛቤታት ውን ኣገዳሲ ጩራታት ከፊቱ ሎ ክበሃል ይከኣል የተለያዩ የምጣኔ ሀብት መለኪያዎችና መስፈርቶች የሆኑ የልማት ምርጫዎች ለማህበራዊ፣ ለጤናና የአየር ንብረት ለውጥ አስፈላጊ የግንዛቤ ጩራ ከፍቷል ይባል ይቻላል። በጤና ፖሊሲዎቻችንና አሰራሮቻችን ብቻ ሳይሆን ድካማችንን ለይተን በማውጣት ማስተካከያ እንድናደርግ ማሳሰቢያና ማስጠንቀቂያ ስለሆነን፣ ትኩረታችንን በማሳደግ ሁሉንም አይነት የምርምር የመከላከልና የፍወሳ አቅማችንን በማጎልበት ደህንነታችንና ልማታዊ መከታችን በአሉታ እንዳይሰናከል በሽታውን ሙሉ ቁጥጥር ውስጥ ለማስገባት ሳንሰለች እንተጋለን ብለዋል። በመጨረሻም ፕሬዚደንት ኢሳይያስ በአሁኑ ወቅት የተከሰተው ዓለማዊና ቀጠናዊ ነውጥና ቀውስን ግምት ውስጥ በማስገባት ክለሳ ተደርጎበት በመንግስት የተያዘውን አጠቃላይ የልማት ነፃነትንና ሉዓላውነትን የማስጠበቅ መርሃ ጎደና ለማሳካትና ከግቡ ለማድረስ ሁሉም በአገር ውስጥና በውጭ አገር የሚገኙ ኤርትራውያን የበኩላቸውን ተሳትፎ እንዲያደርጉ አሳስበዋል። በአስመራ በተካሄደው የሰላሳኛ ዓመት የኤርትራ የነጻነት በዓል የአከባበር ስነ ስርዓት ላይ ከፍተኛ የመንግሥት ባለሥልጣኖችና ኃላፊዎች፣ የሃይማኖት መሪዎች፣ ዲፕሎማቶችና ሌሎች ታዳሚዎች የተገኙ ሲሆን በዓሉም በወታደራዊ ሰልፍና በአይነቱ የመጀመሪያ እንደሆነ የተነገረለት በርካታ አንጋፋና ወጣት አርቲስቶች የተሳተፉበት ልዩ የሙዚቃ ዝግጅት ቀርቧል። ለሀያ ደቂቃም ርችት ተተኩሷል። ትናንት ጠዋት ደግሞ በዓሉን የሚያበስር ሀያ አንድ መድፎች ተተኩሰዋል። ለአሜሪካ ድምፅ ሬዲዮ ብርሃነ በርሀ ከአስመራ።